of a man አስር ኢትዮጵያውያን የተለያዩ ድርጅቶች ዋሽንግተን ዲሲ ላይ ከትናንት በስቲያ ጥር አምስትና ትናንት ቅዳሜ ጥር ስድስት ጉባኤ አካሂደዋል የጉባኤውን ሂደት በተመለከተ ዶክተር ኤርሚያስ አለሙ የኢትዮጵያ የጋራ ትግል ሸንጎ የስራ አመራር ኮሚቴ አባል እና አቶ ስለሺ ጥላሁን የኢትዮጵያ ብሔራዊ ሽግግር ምክር ቤት ሊቀመንበርን ማምሻውን በስልክ አግኝቼ አነጋግሬያቸዋለሁ አጠር ያለ ማብራሪያ ሰጥተውኛል አዘጋጆች ማን እነማን እንደነበሩ ከመግለጽ ይጀምራሉ። በቅድሚያ አቶ ስለሺ ከዚያም ዶክተር ኤርሚያስ ይቀጥላሉ። አዘጋጆቹ የኢትዮጵያ ሕዝብ የጋራ ትግል ሸንጎ፣ የኢትዮጵያ ብሔራዊ ሽግግር ምክር ቤትና የኢትዮጵያ ወጣቶች ብሔራዊ ንቅናቄ ሶስቱን ድርጅቶች በጋራ ሆነው ስምንት ወር ዘጠኝ ወር የፈጀ ፕሮሰስ ነው እና በዚህ ላይ ደብዳቤ በመላላክ የተለያዩ ግንኙነቶች በማድረግ አስር ድርጅቶች እንገኛለን ብለው ከዛ ውስጥ በአጋጣሚ የኦሮሞ ዲሞክራሲ ግንባር ለአስር አምስት ቀን አልተገኘም ነበር፣ ግን ትላንትና ተገኝተዋል። ባጭሩ በዚህ ላስቀምጦ ደግሞ ዶክተር ኤርሚያስ የሚለው ነገር ካለ። እሺ ዶክተር ኤርሚያስ፣ የተገኙት ድርጅቶችን ዝርዝር መጀመሪያ ለመናገር፣ የኢትዮጵያ ብሔራዊ ሽግግር ምክር ቤት፣ የኢትዮጵያ የጋራ ትግል ሸንጎ፣ የኢትዮጵያ ወጣቶች ብሔራዊ ንቅናቄ፣ ሞረሽ ወገኔ የአማራ ድርጅት፣ የኢትዮጵያ ዴሞክራሲያዊ ህብረት፣ ህብረ ህዝብ፣ ዳግማዊ አርበኞች ንቅናቄ፣ የአዲሲቷ ኢትዮጵያ የጋራ ንቅናቄ ቱሳ የኢትዮጵያ ትንሣኤ ዴሞክራሲያዊ ድርጅት እና የኢትዮጵያ ሙስሊሞች ሰላማዊ ንቅናቄ ደጋፊዎች ህብረት። እነዚህ ናቸው የተገኙት ድርጅቶች እና በመጀመሪያው ቀን ድርጅቶቹ አጠር ባለ መልክ የየራሳቸውን ሀሳብ በዚህ የአንድነት ኃይሉ አንድ ላይ በመስራት በሚለው ላይ በሰጣቸው አርዕስት ሁሉም ድርጅቶች ሀያ ሀያ ደቂቃ ሀሳባቸውን ካቀረቡ በኋላ በሁለተኛው ቀን ዝግ ስብሰባ በመሀከላቸው ከተነጋገሩ በኋላ ና የሀገሪቱን ተጨባጭ ሁኔታ ገምግመው ግንዛቤ የጋራ ግንዛቤ ላይ በመድረስ በጋራ የሚያሰሯቸውን መርሆዎች ነድፈው በነዚያ መርሆች ዙሪያ አብረው ለመስማት ተስማምተው ሁለት ውሳኔዎችን አስተላልፈዋል። የቀውጢ ጊዜ አገራድን ኮሚቴ ተቋቁሟል። ያ ኮሚቴ ኢሚዲየትሊ ከአሁን ጀምሮ ፋንክሽናል የሚሆን ስራ ላይ እንትን የሚል የቀን ቀን ስራዎችን ትኩረት የሚሰጥ በተለይ በኢትዮጵያ ውስጥ ሕዝብ ታግሶ ታግሶ በቃይ ብሎ ይህን ስርዓት ህዝባዊ ንቢተኝነት እና ህዝባዊ ተጋድሎ እየተደረገ ነው። በተለይ በአማራው በኦሮሞ ሕዝብ። ስለዚህ እነኝህን በሁለ ገብ ደረጃ አስፈላጊ ሁላ የምንችለው ሁላ ድጋፍ ማድረግ አለብን። ጉባኤውም ይሄንን በጣም ሪኮግናይዝ አድርጎ ትኩረት ሰጥቷል እና በዚህ ደረጃ ከማናቸውም ድርጅቶች ኢቭን ግብረ ኃይሎች ጋራ ፋንክሽናል የሆኑ ስራዎች ተግባራዊ የሆኑ ስራዎችን ለመስራት ነው። ግን ዋናው ነገር ደግሞ ሁለተኛው ነገር ብሔራዊ ክፍተት አለ። ሀገራዊ የሆኑ እንቅስቃሴዎች የሉም። ኢትዮጵያና ኢትዮጵያዊነት ችግር ላይ ነው ያለው። ይሄን በተመለከተ ደግሞ ሌላ ልዩ ኮሚቴ ተሰይቧል። ይሄ ልዩ ኮሚቴ ይሄን ሸፍኖ በጉባኤው ላይ የቀረቡ የአማራጭ ሀይሎችን በተመለከተ እያንዳንዱ ድርጅት ያቀረበዋለ ሰነዶች አሉ። የሁላችንም ሰነድ ተጨምቆ እውቀትን መሰረት ያደረገ ጥናት ተጠንቶ ይሄ ኮሚቴ አንድ ትልቅ የጋራ ቤት የሚሆን ዝርዝር ውስጥ አሁን ባለው ጊዜ መግባት አይቻልም። የሚቀጥለው ቃለመለልስ ማድረግ ይቻላል። ሜንሊ ሁለት ኮሚቴዎች ተሰይመዋል ማለት ነው። ይሄ በጣም ትልቅ ሰክሰስፉል የሆነ ጉባኤ ነበር። ዶክተር ኤርሚያስ አለሙንና አቶ ስለሽጥላሁን እናመሰግናለሁኝ። በመጪው ሳምንት ውስጥ ስለዚህ ጉባኤ ዘርዘር ያሉ ዘገባዎችን ይዘንላችሁ እንመለሳለን። የምርጫ ሕግና የአስተዳደር ማሻሻያዎችን ጨምሮ የተለያዩ ለውጦችን እንደሚያደርግ እንዲሁም በታድሶ ላይ እንዳለ ያሳወቀው የኢትዮጵያ መንግስት በምክትል ጠቅላይ ሚኒስትር የሚመራ ኮሚቴ አቋቁሞ ከተቃዋሚዎች ጋር ለመነጋገር እየሰራ መሆኑን ገልጿል። ጠቅላይ ሚኒስትር ሀይለማርያም ደሳለኝ ይህንን ሰሞኑን በሰጡት ጋዜ ጋዜጣዊ መግለጫ አረጋግጠዋል።